በትናንትናው ምሽት የቀረበ ክርክር የመጨረሻ ክፍል ነው። እሰጣገባ ለዚህ ምሽት ይዞ የቀረበው። የቀድሞውን የኢትዮጵያ ፕሬዚደንት ኮሎኔል መንግሥቱ ኃይለማርያምን ማርያምን ይጠየቁ ለፍርድም ይቅረቡ የሚሉ በአንድ ወገን፣ የለም አይጠየቁም፣ ለመሆኑ ውስጥ ጠያቂው ማን ነው የሚሉ ደግሞ በሌላው ጎራ ተሰልፎ ሙግጥ ገጥመዋል። የክርክሩ ተሳታፊዎች አቶ ነሲቡ ስብሃት ከካሊፎርኒያ፣ የመቶ አለቃ መስፍን ከበደ ከላስ ቬጋስ ናቸው። ያከራከሯቸው የራዲዮ መጽሔቶቹ አዲሱ አበበና አሉላ ከበደ ናቸው። ካሉላ ለጠይቀኝ ጥያቄ መንግስቱ ኃይለ ማርያም ላጠፋቸው ጥፋቶች አይጠየቅ የሚል ማንም ዜጋ የት ምንም በዚ ዙሪያ ላይ የሚያከራክረንምና ጊዜ የሚያስፈጅድ ያለ ይመስለኝ። ማንም ዜጋ ይጠየቃል። አመሰግናል። እኔ ትንሽ መቶ አለቃ ምንድ ነው መንግስቱ ኃይለ ማርያም የሰራው ጥሩ ነገር እንደዚህ የሚሉ ነገሮች ይሄ ቢኖር እኮ አግሉቶ ማውጣት እንግዲህ የደጋፊዎች ጉዳይ ነው። ይህንን ነው የምለው። ከዚህ ጋር ግን በተያያዘ እኔ በነበርኩበትም በእድሜም ባሳለፍኩትም የአስራ ሰባት ዓመቱን አገዛዝ የምመለከተው ኢትዮጵያ በአብዛኛው እጅግ በጦርነት ውስጥ የነበረችበት ነው። የኤርትራ ጉዳይ አለ፣ የህዋት ጉዳይ አለ፣ የሱማሌ ጉዳይ አለ። በዚህ ጦርነት ውስጥ ተዘፍቃ ያለችበት በመሆኑ በሀገሪቷ ያለው በጀቶች ሁሉ ለጦርነት ውለው ሰላማዊ መፍትሄ ሳይፈለግበት በተለይ የኤርትራንና የተለያዩ በዘርም ያሉ በሀገር ቤትም ያሉ እነኝንን በጠቅላላ በጀቷ በዛ ሆኖ በጦር ያሳለፈች አገር ናት በኮሎኔል መንግስቱ ዘመን። ከዚህ እንግዲህ በተለ ህብረተሰቡን ደግሞ ስንመለከት ከቀበሌ ጀምሮ በሰራተኛው በኩል በምኑ ያለው ደመወዙ በየወሩ ሳይቋረጥ ለአስራ ሰባት አመት ማለት ይችላለሁ አንዴ ለዚህ ዘመቻ አንዴ ለዚህ ዘመቻ እየተባለ ሲሰቃይ የነበረ ነው በሳቸው ዘመን። ሌላ ደግሞ ትልቅ ማንሰረሳሆነ ዛሬ ኢንቨስተር ተብለው ካሉ አንዳንዶች የምናያቸው ምንድን ነው በደርግ ጊዜ ለምን ቀበሌ ሱቃለ ማለት ማለለው ለምሳሌ የህብረት ስራ የቤት ህብረት ስራ ማህበሮች ነበሩ። በዛ ጊዜ ለምሳሌ የሚሸጡ እነ ቆርቆሮ፣ ሲሚንቶ ከቀበሌ የሚሸጡ በሙሉ እየወጡ አየር ባአየር የሚባል ንግድ የተጀመረበት ዘመን ነበር። ይሄንን የሚያደርጉት ማናቸው? ባለስልጣኖቹ በዛ መልክ አገሪቷን ሁሉ አራቁተው አራክሰው የሄዱ እንጂ እስቲ ስለ መሬት ላራሹማ መሬት ላራሹ የግድ የአብዮቱ ጥያቄ ነው። አሁን ያሉት እንደተጠበቀ ሆኖ በንደው በኮሚ መንግስቱ ተቃዋሚዎች በኩል መንግስቱ ኃይለማርያም በዘመናቸው ይሄን አደረጉ የሚል አንድም ለስጋና የሚበቃ አስተዋጽኦ አልነበረም በእናንተ በኩል ሊጠቀስ የሚችል እኔ ጥሩ ብዬ እንደው ተሰራ ከምለው መሰረተ ትምህርት። ከዛ በተረፈ ግን ይሄን ነው ብዬ የማነሳቸው ምናልባት ከተሰሩ ነገሮች ማስታወሳቸው ጋፋት ጦርን ሰርተዋል። እንግዲህ በጥይትና ጠለቃ ሊጨምሩ ፈልገው ነው። እዚህ ላይ ይህንን ነው ምለው። አዎ፣ ማለት የምፈልገውም ይሄ ነው። በቃ ስለ መንግስቱ ኃይለማርያም መናገርም መመስከርም ማለትም የምፈልገው ይሄ ፓርት ነው። እንግዲህ አስራ ሰባት ዓመት ኮሎኔል መንግስቱ ኢትዮጵያን በሚያስተዳድሩ ሰዓት ፈጽሞ እንደ ጨለማ ሀገሪቷ ጨለማ ውስጥ እንደነበረች የሚያስቡ ሰዎች አሉ። በኑሮውም፣ በኢኮኖሚውም፣ በጦርነቱም በማንኛውም ጉዳይ ላይ ስለ ኢትዮጵያ እንደዚህ አይነት ስሜት ያላቸው ሰዎች አሉ። እሱ ምንም የሚያከራክረን ጉዳይ የለን። ለእኛ ግን ብዙዎቻችን ኮሎኔል መንግስቱን ለምንወደው፣ እንዲያውም ኢትዮጵያ ከፍታ ላይ የነበረችው በክብሯ በሰንደቅ ዓላማዋ በዜግነት ክብር በማንኛውም ጉዳይ በኑሮ እንግዲህ በደርግ ጊዜ እኮ በመንግስቱ ኃይለ ማርያም ጊዜ እኮ እኔ የዛ ሰዓት የማቀውን ነው የምናገረው። እንግዲህ የኖርኩበትን በአስራ ዘጠኝ መቶ ሰባ ሰባት ኢትዮጵያ ረሀብ በነበረ ጊዜ አንድ ኪሎ ስጋ አምስት ብር ነበር የሚሸጠው። አንድ ኩንታል ጤፍ ሰላሳ ምናምን ብር ነበር የሚሸጠው። አንድ በግ ሀያ ብር ገባ ተብሎ ኡኡ የሚባልበት ጊዜ ነበር ያለ። አንድ ሽግ ፓስታ ሰማንያ ሳንት የሚሸጥበት ጊዜ ነበር። አንድ የመንግስት ሰራተኛ ዘበኛ ምሳሌ ብንወስድ መቶ አምስት ብር ነበረ ደሞዙ። በመቶ አምስት ብር ደሞዝ አምስት ስድስት ቤተሰብ አስተዳድሮ ከእሷም ላይ ተርፋው እቁብና ድር ማህበራዊ ህይወቱን ተወጥቶ ቦታ ሄዶ ማዘጋጃ ቤት ሄዶ ተመርቶ ቤት ባለቤት የሚሆንበት ጊዜ ነበር። የወታደሩም ደሞዝ የወዛደሩም፣ ያሁሉም እሳቸው አሁን በዚህ ላይ እንደጠቀሱት ጦርነት የበዛበት ጦርነትም መንግስቱ ኃይለ ማርያም ለምኖ አላመጣው ሀገራችን አጋጣሚ ሆኖ ካላት ጂኦፖለቲክስ ካላት ውስብስብ ችግር የተነሳ ብዙ ጠላቶ የተነሰባታል። ሶማሌን ጦርነት መንግስቱ ኃይለ ማርያም ለምኖ አላመጣም። የሻእቢያን ጦርነት ከመንግስቱ ስልጣን መምጣት በፊት የነበረ በኃይለስላሴም ጊዜ የነበረ ግጭት ነው። ወያኔን መንግስቱ ኃይለማርያም አለመጣውም አላመጣውም ራሳቸው በራሳቸው አጀንዳ ትግራይ እናስገነጠላል ነበሩ። የራሳቸውን አጀንዳ ይዘን የገቡት ይህ ሰው በዚህ ፋንታ ሶማሌም በወረረችን ጊዜ ሁለት መቶ ሰባ ሺህ ሰራዊት በቆራጥነት መልምሎ አሰልጥኖ እስከ መጨረሻው ድረስ ለአስጨራሽ ዲፕሎማሲ ጥረት ቢደረግም ሶማሌ አሻፈረኝ ብላ ዝቶረን ስትመጣ አየር ኃይሉን ምድር ጦሩ ሚኒሻውን ጦር ሜዳ ድረስ ገብቶ እየተዋጋ እያዋጋ ጠራ አድርጎ ሶማሌ ያስወጣለን ጀግና ነበር። በሰሜኑ ጦርነት በቀይ ኮከብ ዘመቻ መንግስቱ በነገራችን ላይ ደፋር፣ ጀግና፣ ቆራጥ አገሩን አሳልፎ የማይሰጥ በዛ መልክ ነው። እኛ መንግስቱ ኃይለ ማርያም መሰረተ ልማትን እድገት በህብረትን የህጻናትን አምባ መንግስቱ ኃይለ ማርያም ጫካኝ የሚሉት ሰዎች እኔ በጣም ነው የማዝነው። መንገድ ላይ የወደቁ ህጻናቶችን እኮ ሰብስበው አባታችን የሚሉት ህጻናት አምባ ዝዋይ ነበረ፣ በየቦታ ነበረ። እንደ አባታቸው የሚቆጥሩትና እንባቸውን ጠርጎ የሚያሳድጋቸው ህጻናቱ ነበሩ። የመቶ አለቃ ያሉት በሙሉ ተቀባይነት ይኑረው እንበል። ግን አሁን ጥያቄው ከወይን መንግስቱ እርስዎ የዘረዘሯቸውን መልካም ነገሮች ቢያደርጉም ወንጀል ፈጽመዋል፣ ለፍርድ ሊቀርቡ ይገባል ነው ጥያቄውና ፍርድ ነጻ የሚያደርጋቸው ከሆነ መልካም፣ የማያረጋቸው ከሆነም ደግሞ ይለያልና፣ አሁን ጥያቄው ለፍርድ ሊቀርቡ ይገባል ነው። እንግዲህ የእናቶ ነሲቡና ወይም የፍትህ ለኢትዮጵያ ግብረ ኃይል ዋና ዓላማ ለፍርድ ይቅረቡና ፍርድ ብይኑን ይስጥ ነው። ወንጀል ነው ወንጀል አይደለም የሚለው ራሱ ወንጀል ዴፊኒሽን አለ። ወንጀል በዚህ ሀገር እንኳን በምናውቀው አንድ ወንጀል ተፈጸመ የሚባለው የወንጀልን ዴፊኒሽኖች ሲያሟሉ ነው። ይሄን ይሄን ይሄን ፈጽሞ ተጠርጣሪው በትክክለኛ ኤቪደንስ ቀርቦበት ማስረጃዎች፣ ክርክሮች፣ የጠበቃ መብቶች ብዙ ብዙ ዲቴይል ከተሄደ በኋላ አይ ግለሰቡ ወንጀሉን ፈጽሟል ወንጀለኛ ሊባል ይችላል። አሁን እየሆነ ያለው መንግስቱን እንዲሁ በጅምላ ብዙዎቹ ነገሮች ራሱን ለመከላከል ያደርጋቸው ነገር ብዙዎቹ አሁን የሚከሰሱበት ነገር ኢትዮጵያ ውስጥ ያፓን እንደዚህ ያደረገ እንደዚህ ፈጠረ። ሲጀመር ኢያፓንና መኢሶን እኮ ናቸው መጨራረስ ሲጀመሩት ታሪኩ እሱ ነው የሚለን። አቶ ነሲቦ ይህን የሚቀበሉ ከሆነ ፍቅረ ስላሴ ወግደረስ ክሳ ደስታ እንነበር ፈለቀ ዘነበ ብዙዎቹ ነበር የደርግ ባለስልጣኖችም ኢሀፓም ራሱ ዘ ጄኔሬሽን ክፍሉ ታደስ የጻፈ ብዙዎቹ ላይ ታሪኩ ፍጥጥ ብሎ ቁጭ ብሏል። መጀመሪያ ደርግና ኢያፓ በመገዳደል ደረጃ አልተፈላለኩም። ደምም አልተፋሰሰም። ጦርነቱና ችግሩ መገዳደሉ የጀመረው ኢያፓና መኢሶን ናቸው። ለምን? በዛ ጊዜ መኢሶን የደርግ አማካሪ የደርግ አይዲዮሎጂ አስታጣቂ የተማረ ሀይልም ስለነበሩ በዛ ደረጃ ተሰልፈው ስለሚገኙ ሀሳባችን እንዳንፈጽም ጉልበት እንዳናገኝ ወደፊት እንዳንራመድ ያደረገን ሜሶን ነው። ስለዚህ መጀመሪያ ሜሶን መምታት አለብን ብለው ግድያን የጀመሩት ኢህአፓዎች ናቸው። ስለዚህ መንግስቱ ኃይለ ማርያም እኔ መቶ ለመቶ ንጹሕ ሰው ነው እንደውም የሚያበራ መልአክ ነው ባላቀርበው በአብዛኛው የተካሄዱት ነገሮች ራስን ከመከላከል እንደ መንግስቱ ኃይለ ማርያም እኮ ቦምብ ተወርውሮበታል በጥይት እኮ በጣሰውታል ሲበቃው እና የሰውየው ወታደር ነው። ኢትዮጵያ ይሄ ነው። እኛ ኢትዮጵያኖች በተፈጥሯችን አንነካም ባይ ነን። እንዴት ነው የሁሉ ቦምብ ላይ ወለየ እየወረደበት መከላከል የማይወስዱ ማን ነበረ መጽሐፍ ወይም መስቀል ሲያሳልሙት የነበሩ ጥያቄ አለ ብለዋል። ቶነሴ ማጠቃለልም አለብን። እንግዲህ ትንሽ ያልተነሳው ጉዳይ ምንድን ነው? ለመከላከል ህዝብ መፈጀት የለበትም፣ ህጻናት ማለቅ የለባቸው። ይህንንም እንመልከተው። ቀይ ሽብር አላነሳ ነው። ቀይ ሽብር በመንግስቱ ኃይለ ማርያም በራሱ የሚመራው አቤታዊ ዘመቻና ጥበቃ መምሪያ ስር የተዋቀረ በከተሞች እስከ ቀበሌ፣ በገጠሮች እስከ ወረዳ የሚደርስ እስከ ዘጠኝ የሚደርሱ አባላት ያሉት የቀይ ሽብር ኮሚቴ የተዋቀረና በተለምዶ ከምናውቃቸው ከርቸሌ፣ ማዕከላዊ፣ ፖሊስ ጣቢያዎች እስር ቤት በተጨማሪ በእያንዳንዱ ከፍተኛ እስር ቤት ተከፍቶ በሀያ አምስቱ ከፍተኞች ሀያ አምስት እስር ቤት ቀበሌዎቹ ራሳቸው እስር ቤት ሆነኋል። ይህን ሆኖ ከዚህ በተጨማሪ ደግሞ ለእያንዳንዱ የአብዮት ጥበቃና ለእነኛ አባላት የማሰር የመደብደብ፣ የመግደል መብት ተሰጥቶ ማንንም የጠረጠሩትን የመግደል መብት የተሰጠ ሂደቱ በአስራ ዘጠኝ ስልሳ ዘጠኝ ከቤት ለቤት አሰሳ ጀምሮ ወደ ነፃ እርምጃ ተካሂዶ በሰባ ዓመተ ምህረት የጅምላ ጭፍጨፋ እየተደረገ በየሳምንቱ በአንድ ከፍተኛ እንኳን ወደ አስራ አምስት ሀያ ልጆች እየወጡ እየተገደሉ ሜዳ የሚጣሉበት ይሄ የአብዮታዊ ዘመቻና ጥበቃ መምሪያ ስር የነበረው መንግስቱ ሀይለ ማርያም ኃላፊነት የሚካሄድ ዘመቻ ነው። ይሄ ደግሞ ለመግደላቸው ለምኑ እየተፈራረሙ ያካሄዱ ዛሬ ዶክመንት ካልጠፋ በየከፍተኛው ዶክመንቶች አሉ። ይሄ ወንጀል መንግስቱ ኃይለማርያም ራሱን ለመከላከል ከአንድ ቤት አራት ህጻናት ማለቅ አለባቸው ወይ? እናትና አባት እስር ቤት መግባት አለባቸው። ህጻናት ያህል አባት መቅረት ነበረባቸው ወይ? ይሄ በመቶ ሺ የሚቆጠር ቤተሰብ ታሪክ አውላላ ሜዳ ላይ የሚቀረው በደርግ ጊዜ በአስራ ሰባት ሲያገዛዘ ምን ሊሉ ነበር? መቶ አለቃ ፈላጭ ቆራጭ ሆኖ የነበሩ የሳቸው ስላለ ነበር በአብዛኛው ማለት ነው። ይቅርታ ስላቋረጥኳቸው እንጂ በዛ ጊዜ ኢህአፓ እኮ እስኳድ ገዳይ ነበራት። ገዳይ ሚሽን የሚሰጣቸው የሚገሉ እንዲያውም አንደኛው ግለሰብ አሁን በቅርብ ጊዜ እድሜ ለቴክኖሎጂ፣ እድሜ ለዩቲዩብ ከምርመራ መዝገብ ተገኝቶ በኢትዮጵያ ሬዲዮ፣ በኢትዮጵያ ቴሌቪዥን እንደው በሚገርም ሁኔታ የተለቀቀው ግለሰቡ ባንክ ሄዶ ባለቤቱን ፒክ ላይ አረጋት ከስራ ሲወጣ ገንዘብ እንደሚለምን መጥቶ ቀርቦ እዛ ቦታ ላይ በሽጉጥ አከታትሎ አናቱን በዚህ ደረጃ እኮ የሚገሉ ገዳዮች ነበሩ። አሁን እሳቸው እንደሚሉት እነዚህ ህጻናት ህጻናቶች ምንድን ነበር የሚሰሩት ምን አይነት ህጻን ነበር የሀፓ የምትመለመለው እንዴት ነበር የሀፓ ተማሪዎቹን እንኳን ሳይቀር ማለት ነው በኢሀፓ ትደራጃል አትደራጅም ምን አይነት እልቂ ትካሄድ ነበር ኢሀፓ በመጀመሪያ ደረጃ ላይ በዚህ ደረጃ ላይ በግፍ ባጀምር ኖሮ ደርግም ሆነ ማንኛውም ግሩፕ በዛ ሰት እርምጃ ይወስድ ነበር ዋለቃ ነጥቦን አይርሱ ቀደም ሲል አቶ ነሲቡ እንደተናገሩት አቶ ነሴቡ የሀፓን ተወክለው አለም የቀረቡት አንድ ሁለተኛ አሁን ቀላል እኮ ነው ክርክሩ መንግስቱ አለማርያም ለፍርድ ይቅረቡ አይቅረቡ ነው እና እሺ ግን፣ አዲሱ እሳቸው ያፓ ነው ወክለው ባይገኙም፣ እየተከራከረ ያሉት ኮ ስለ ያፓ የምናወራው፣ ኮ ስለ ቀይ ሽብር ብለን ብንድል ትልቁ ነገር ወራይ ምራች ላይ ይመጣ ወይ ደርግ ወይ ያፓ ነጭ ሽብር ወይ ቀይ ሽብር ተብሎ ከዛ ገጥሎ ጥሎ ይመጣ። ያፓ ኮ አ የዚህ ድርጅት አባል ስለ ነበሩ ብቻ አብረው እንዳይጠቀለሉ። እሺ እኔም ማር እኔም ኮ የደርግ ተወካይ አይደል። የመንግስቱ ኮ ካዝኑ ወይም ያክስት ልጅ ወይ አጎት ልጅ ወይ ክርስትና ኮንት ኖሮን አይደለም። መንግስቱን እንደ አንድ ዜጋ ነው እንደው መጣልሽ ልጅ ነበርኩ። በዛ ጊዜ በጣም እወደዋለው እንደው እጅግ በቃ አሁን እንደው ሄጄ ማግኘት የምችልበት ሁኔታ ቢኖር እንደው የምወደው ሰው ሳያውቁ በልጅነት ወደዋቸው እንዳይሆን፣ አዎ ስለምወደውን ብቻ ማደለም ዛሬ እድሜ ለቴክኖሎጂና ብዙ መጽሐፎች ሲወጡ አርባ ሀምሳ መቶ ሁለት መቶ መጽሐፎች ላይ ሪፒትር ላይ ሳይ መንግስቱ ኢትዮጵያን እንዳለ ሀገሬን እንዳለ ያቺን አስራ ሰባት ዓመት ፋቲክ ለብሶ እንዲሁ ደግሞ እንደ አማገነን የሚቀ- የሚቆጥሩትም የሚከሱትም ሰዎች ይገርሙኛል። አይ ከወቀቡ ላይ በዓሉ ግርማ ስለሱም ብሎ የጻፈው እኚህ ወጣት መሪ የሚያዳምጣቸው ብናገኝ፣ የሚሰማቸው ብናገኝ፣ ሀያ አራት ሰዓት ደከመኝ የማይሉ እቺን ድሀ ግን አሳዛኝ ሀገር የት ባደረስናት ብሎ በዓሉ ግርማ ራሱ ይመሰከረበት ሌሎቹም ጭምር። ስለ መንግስቱ ጥረት ነው የሰማ፣ ነው ያነበብ፣ ነው ለማለት ነው። መቶ አለቃ መስፍን ጠንካራ ጎናቸውን የመረመሩትን ያህል የእሳቸው ተጨባጭ ስህተቶች ናቸው። በእንዲህ ያሉት ጉዳዮች ሊጠየቁ ይችላሉ ብለው የሚያምኑ የሚቀበሉት አለ። በጣም ጥሩ ጥያቄ ነው አሉላ መንግስቱ ኃይለማርያምን እንዲያውም የሚገርምህ ነገር ከብዙ ወጣቶች ጋር እንወያያለን። አሁን በቅርብ ራሱ ታስታውስ ከሆነ ያንን የኢትዮጵያኖች ሊቢያ ሄደው አንገታቸው እንደዛ ተቆርጠው በወደቁ ጊዜ እንደገና አዲስ አበባ ሕዝብ ያንን በቁጭትና በልህ አዲስ አባ ላይ ሰላማዊ ሰልፍ ሲያደርግ ተመልሶ ያለው ስርዓት እነዛን ወጣቶች ሲቀጠቅጥ ስንመለከት ወጣቱ ትውልዱ ይዞ የወጣውን የመንግስቱ ኃይለማርያም ፒክቸር እና መንግስቱ ኃይለ ማርያም አትመጣም ወይ አትበቀልልንም ወይ እያለ የሚለውን ድምጽ ስናይ ብዙዎቻችን እንወያያለን፣ እናወራለን። እኔ ብቻ አይደለሁም፣ በጣም በርካታ። በነገራችን ላይ ጥላቻው እንዳለ ሆኖ ለመንግስቱ ኃይለ ማርያም የተወሰነ ግሩፖች፣ በሚሊዮን የሚቆጠሩ ሰዎች ደግሞ የመንግስቱ ወዳጅ ናቸው። ዛሬ ባህር ዳር ኮ ብትሄድ የመንግስቱ ፒክቸር ነው በየሱቁ ላይ ያለው በየባጃጁ ላይ የምትመለከተው። እድለኛ መሪ አልነበረም፣ እውነቱን ለመናገር ከሆነ በጎ ነገር ሆኖ የሚሰራ መሪ ሆኖ እያለ ቅን ሆኖ እያለ መንግስቱ ለኢትዮጵያ የድሀ ወዳጅ እያለ መሬት ላራሽ ኮ ብሎ እድሜ ልኩን በጭቆና የነበረን ህዝብ ኮ ነጻ ያውጣ መንግስቱ ኮ ነው የከተማ ቤት ሁለት ብር ሶስት ብር እንዲያውም አንዳንዱ እኮ አስራ ሰባት አመት ከፍሎ አያውቅም። ይህን እኮ ያደረገ መንግስቱ ኃይለ ማርያም ነው። መንግስቱ የወታደሩ፣ የድሀው፣ የእኔ ብጤው እታቸው የወደቀው ህብረተሰብ ወዳጅ ነው። ኢትዮጵያ ብዙ ጠላት አለባት። ብዙ ሳይገባን እያለቀሰ ሲለምለን መጨረሻ ጥሎ እንዲጠፋን ምክንያቱ ነው እንጂ ለመንግስቱ የቅበት ነገር የለም። አቶ ነሲቡ በደብዳቤያችሁ ዝርዝር ጥያቄዎችን አቅርባቸዋል በውይይቱም ጠቅሰዋል። ፍትህ ይምጣ ወይም ደግሞ ፍርድ እናገኝ ጥቅል ሀሳብ ነውና ምንድን ነው የመጨረሻ ግባችሁ? እንደነኝ አይነት ሁኔታዎች ቂም በቀል ማፍለቂያ ሆነው እንዲቀጥል አይደለም ሀሳባችን። በጊዜው ቴሳይቶ ተደርጎ ቢሆን ኖሮ ለቀጣይ መሪዎችን ማስተማሪያ ነበረ። ገለን፣ ዘርፈን፣ ጨፍፈን የትም እንሄዳለን እኔ በዘር አንጠራውሌ ነው የምጠቅሰው እና የትም ሀገር እንሄዳለን ብለው የዚህ አይነት አይተናል። በሀያ ሰባት አመት አገዛዝ ያ ምንድን ነው? ምንም አልኖርም የትም የምንሰ ይሄ ሁሉ አስተማሪነቱን ያስፈልጋል። አሁንም ቢሆን ለፍትህ ቀርበው እኔ ተሰሩ ይገደሉ አይደለም ግን፣ ለሰሩት ወንጀል ተከራካሪ ቀርቦላቸው ራሳቸው አቅርበው ህግ ይመልከተው ነው። በዛ መሳይ ህግ ተመልክተው ለወደፊት ማስተማሪያ እንዲሆን እንጂ የበቀል ጉዳይ አይደለም። በእኛ በኩል ኢትዮጵያ ወደ ጥሩ እንድትሄድ ያስፈልጋል። ግን እንደነኛ አይነት እንትኖች ደግሞ ምንም እንዳልተሰራ አሁን እሳቸውም እንደሚያዩት ጀግና እውነቴን ነው። እኔ መንግስቱ ኃይለማርያም ጀግና ቢሆን የመጨረሻውን ጥይት ጠጥቶ ቢሞት ስሙን ያስከብር ይሆን ይሆናል። አመሰግናለሁኝ። በጣም ምንም ጥይት የሚያስጠጣው ነገር ያለ አይመስለኝም አቶ ነሲሙ ራሳቸው ያሉት እኮ ነው። አንድ ሰውና አንድ ጠመንጃ ጥይት እስኪቀርብለው ይፎክሯል ነበር እንዴ? አይ ብለዋል። አስራ ሰባት ተግባራዊ ማረግ ለሀገር ነው የሚሞቱት ባንዲራዋ ነው የሚሞቱት ሰንደቅ ዓላማዋ ነው የሚሞቱት እና ያሰው ያንም ቢያደርጉ ስማቸውን ትንሽ ሊቀይሩ ይችሉ ነበረ። በመጀመሪያ ደረጃ ላይ በዚህ ደረጃ ከአርባ አራት አመት መንግስቱን የሚከስ ጭንቅላትና ህሊና ያለው ሰው መንግስቱ አደለም። ጥይት በታንክ እንኳን ተደፍጦ ቢሞት በጎ ነገር ሰራ አይልም። እንደዚህ ያለ ጭንቅላት ካለም ማለት ነው። ግን ቁም ነገሩ እኛ አብዛኞቻችን በኢትዮጵያ በተለይ በቀድሞ መከላከያ ሰራዊት ውስጥ የነበርንም በተለያየ ሁኔታ ግዴታ መከላከያ ሰራዊት ውስጥ መግባትም የለበትም። በነገራችን ላይ ሰራዊት ውስጥም ሆኖ መንግስቱን የማይወደው አለ። እሱ የግል መብት ጉዳይ ነው። ግን በአብዛኛው ትውልዱ መንግስቱ ኃይለማርያምን እንኳን ኖረ ነው የምንለው። ያው እኮ እያሳየው ብዙ ነገሮችን እያሳየ ነው። አስራ ሰባት አመት የሰውዬ ከዛች ደሀ ሀገር ላይ አምስት ሳንቲም ያልነካ በዘመድ ማንንም ያልጠቃቅ እህቶቹ እኮ ፋብሪካ ይሰራሉ። የትኛው ሀገር ነው በአለም ታሪክ እህቶቹ ወዛደሮ ነው። ቤተሰቦቹ ወንድሞቹ ተጥለው ያክስቴ ልጅ ያጎቴ ልጅ በጋብቻ በምን የማይል ሚስቱን እኮ በቲቪ አናቃትም እኮ መጨረሻው ላይ አካባቢ ካሉ ነበር መቶ አለቃ መስፍን ከበደ ከላስ ቬጋስ፣ እንዲሁም አቶ ነሲቦ ሰባት ከካሊፎርኒያ በጣም እናመሰግናለን። እግዜር ይስጥልን። እኔም ሁለታችሁንም አቶ አሉላንም አቶ አዲሱንም መቶ አለቃም እንዲህ በቀና መንፈስ መወያየታችን ይሄ ለህዝብ ነው። ህዝብ ይፈርዳል፣ አድማጭ ይፈርደናል። ጥሩ ነው። ምን በዚህ መልክ የምንፈጠው ነው። ኢትዮጵያ በዚህ እንደተናቆር እንሄዳለን ማለት አይደለም። አመሰግናለሁ።